በኢትዮጵያና በቻይና መካከል ያለው ዲፕሎማሲያዊና ኢኮኖሚያዊ ግንኙነቶች ከምን ደረጃ ላይ ደርሰዋል? ኢትዮጵያ ከቻይና፣ ቻይና ከኢትዮጵያ የሚሹት ምንድን ነው? ግንኙነቱ ከእለት ዕለት እየተጠናከረና ስፋትና ጥልቀት እያገኘ እየሄደ ነው ያለው የሚል አመለካከትና እምነት አለኝ። ኢትዮጵያ ከቻይና የምትፈልገው መንግስት የሚመራበት የውጭ ፖሊሲ ላይ እንደተቀመጠው ውጭ ግንኙነታችን አልፋና ኦሜጋ ወይም የመጀመሪያና የመጨረሻ ወዳጅም ጠላትም ብለን የምንፈርጀው በልማታችን ላይ ባለው አስተዋጽኦ ነው ወይም ልማታችንን ለማኮላሸት በሚያደርጋቸው ተጻባዎች በእነዚህ ብቻ ነው እኛ ዋናው መስፈርታችን ይህን መሰረት ያደረገ ነው። ምክንያቱም የሀገራችን እና የሕዝባችን ዋነኛና መሰረታዊ ጠላት ድህነት ነው ብለን ወስደናል። ማንነታችንን የደፈቀብን በታሪክ አሻራው፣ በስልጥንት ስልጣኔው፣ በሁሉም ነገር ኩሩ ሕዝብና ባለታሪክ ሕዝብ ወደ አራቱ የዓለም ማዕዝናት እየተበተነ ያለው በድህነት ምክንያት ነው። አንገቱን ቀና አድርጎ እንደ ልቡ መኖሩን ያልቻለበት ሁኔታ የድህነት ፍዳ የጠቆሰው ህዝብ በመሆኑ ነው። ይህንን ሳያስወግዱ ይህንን ጠላት ሳያሸንፉ የዲሞክራሲ እድገት፣ የስርዓት እድገት የሚታሰብ ጉዳይ አልሆነ። ስለዚህ ከቻይናም ይሆን ከሌላ ሀገር የምናደርገው ግንኙነት በልማታችን ዙሪያ ያለው አስተዋጽኦ ምንድን ነው የሚለውን ነው የምናየው ከዚህ አኳያ ቻይና ተያይዘ ነው ባለነው የልማትና የትራንስፎርሜሽን እቅድ ዙሪያ ከፍተኛ ሚና እየተጫወቱ ነው። በመሰረተ ልማት ግንባታችን፣ በግብርናና በኢንዱስትሪ እንደዚሁም በተለያዩ መስኮች ሰውን ኃይል በመገንባት በትምህርትም፣ በቴክኒክም፣ በሁሉ በጤናውም በከፍተኛ ደረጃ እየተባበሩን ካሉን ሀገሮች አንድና ቀዳሚ ቦታ እየያዘ ያለው ቻይና በመሆኑ በዚሁ ይህንን አጠናክረን ይበልጥ እያሰፋን ብንሄድ እንፈልጋለን። ኢትዮጵያ ከዚሁ በጣም ተጠቃሚ ናት። በድጋፍ ብቻ ሳይሆን በብድር። በብድርም ስንል ምን ከፍለው በምንችል ዝቅተኛ ወለት መሰረት ባደረገ መንገድ ነው ማለት ነው። ለመሰረተ ልማት ግንባታችን የሚያስፈልጉን በዚሁ አይነት በየትኛውም ወቅት በየትኛውም አቅጣጫ ተገኝተው የማይታወቅ አቅም እያገኘንበት ያለ ነው። በመሆኑ ከወርልድ ባንክ፣ ከአፍሪካ የልማት ባንክ፣ ከአውሮፓ የልማት ባንኮች፣ ከነዚህ ከምዕራቡ ትራዲሽናል አጋሮች የሚገኘው እንዳለ ሆኖ ይህንን አቅም ይበልጥ ለማጠናከር የሚያስችለን ሁኔታ በማግኘታችን እጅግ ተጠቃሚ ነን ብለን እናያለን። ከዚህ ውጭ ደግሞ የምናመርታቸው የግብርና ምርቶችና ውጤቶችን እንደዚሁ የቻይና ገበያ ሰፊ በመሆኑ ወደ ቻይና ገበያ በሚናገር አስገባበት ወቅት እንደዚሁ ከኮታና ከኢምፖርት ታክስ ነጻ በሆነ መንገድ ስለምናስገባቸው ቻይና ለእኛ ምርቶች ሰፊ ገበያ ሆኖ ነው ያገኘ ነው። ይህንን እያሰፋና እያጠናከርን መሄድ እንዳለብን እያየን ነው። ቻይናስ ከኢትዮጵያ የምትፈልገው ምንድን ነው የሚለው የሁለት ሀገሮች ግንኙነት የሰጪ እና የተቀባይ ግንኙነት ከሆነ ረዥም አይጓዝም፣ ቀጣይነት አይኖረው። ቻይናም ከኢትዮጵያ የምትፈልገው አንዱ የሚገነቡትም የመሰረተ ልማት ተቋማት የራሳቸውን ኩባንያዎች ገብተው እንዲሰሩ የሚወዳደሩበት እና ሀብት የሚያፈሩበት ነው። የኢትዮጵያ ኢኮኖሚን በተንቀሳቀሰ ቁጥር እነሱም ለ ጽድቅ ሳይሆን ለትርፍ ለገቢ የሚንቀሳቀስ ስለሆነ እዚሁ እነሱ ኩባንያዎችም ስራ ያገኛሉ፣ ሀብት ይፈጥራሉ፣ ከዛው ተጠቃሚ ይሆናሉ ማለት ነው። ከዛ በተረፈ ኢትዮጵያ ሕዝብ በአሁኑ ወቅት ከናይጄሪያ ቀጥሎ ከአህጉሪቱ በሁለተኛ ደረጃ ላይ የሚገኝ ሰፊ ገበያ ነው። ሕዝባችን ኑሮውን እያሻሸለ በሄደ ቁጥር የሚያስፈልጉት ሸቀጦች፣ የኢንዱስትሪ ምርቶች እያደገ ይሄዳል። ኢትዮጵያ ኢኮኖሚ እያደገ እየሄደ ስለሆነ በየአመቱ የምናስገባቸው የውጭ ምርቶች በተለይ በማሽነሪ እና በተለያዩ የፋብሪካ ውጤቶች እየሰፋ በመሄዱ ኢትዮጵያም ለቻይና ምርቶች ገበያ ያገኙበታል ማለት ነው። ከዚህ ውጭ ኢትዮጵያ በአፍሪካ ያላት ቦታ አንድ ጠንከራ አፍሪካ ሕብረት አባልና የአጉሪቱ ተንቀሳቃሽ ሀገር ከአፍሪካ ጋር ያላቸውን ወዳጅነት ለማጠናከር ከአፍሪካ ያላቸው የጋራ ጥቅምና የጋራ ፍላጎት ከማራመድ አኳያ በዚሁም ኢትዮጵያ ቻይና አጋር ናት። ስለዚህ በጋራ ጥቅም ላይ የተሳሰረ ግንኙነት ነው ብዬ ነው የማየው። አምባሳደር ስዩም መስፍን ላለፉት አስራ ሰባት አመታት በውጭ ጉዳይ ሚኒስትርነት አገልግለዋል። አሁን ደግሞ በቻይና በአምባሳደርነት ስራ ላይ ይገኛሉ። በጠቅላላው በሁለቱን አመት በዲፕሎማሲው አለም ውስጥ ነው ያሳለፉት። ከዚህ በኋላ አምባሳደር ስዩም መስፍን ቀጥሎ ወዴት መሻገር ይፈልጋሉ ብለው የሚጠይቁ በርካታ ወገኖች አሉ። መቼ ነው ከዚህ ተሰናብተው የራሳቸውን የግል ህይወት የሚመሩ ተናገሩት ብለው የሚያስቡም አሉ። ለእርሶ ከጭነቶም አኳያ ከዚህ በኋላ ወዴት ይሄዳሉ? ባለፉት 22 ዓመታት ጊዜያቶች ውስጥስ የእኔ ሌጋሲ ወይም ዝክራ አሻራ ይህን ይመስላል ብለው በዋናኛነት የሚጠቅሱት ምንድን ነው? ከማንኛውም የመንግስትና በኃላፊነት ከምቀመጥበት ቦታ ስሰናበት የግል ህይወት ይኖረኛል የሚል ግምት ባይኖረኝም ቢያንስ በምን ደረጃ ህብረተሰቡን ሀገሩንና የድርጅትን ዓላማ ማገልገል ይችላለሁ የሚል ግን ሀሳብ አለኝ። ከድርጅቱና ከመንግስት ከፍተኛ ኃላፊነት ስሰናበትም ሁላችንም የተሰናበትን ቦታውን የለቀቅን ጓዶች ሀሳባችሁ ምንድነው የሚል ያሰፈርንበት ማህደር አለ። ከሁለት አመት ተኩል በፊት ያስቀመጥኩት በማህደሬ ድርጅቱን፣ መንግስትን፣ ህዝብንና ሀገርን ይጠቅማል ብዬ በማስበው ለረዥም ዓመታት በተሰማራሁበት አካባቢ ይጠቅማል ብዬ የማየው አንድ የጥናትና የምርምር ተቋም መስርቻለሁ። ይህንን ለመመስረት የሚያግዙ የማውቃቸው በርካታ ተቋማት አሉ። ከእነሱ ጋር በመተባበር በአገር ቤትም እንደዚሁ የዚሁ አላማ ደጋፊ ከሆኑት ሀይሎች እና ተቋማት ጋር በመተሳሰር የምርምርና የጥናት ማዕከል ማቋቋም እራሱ የቻለ ነጻ የሆነ ቲንክ ታንክ እንዲኖር ማድረግ ለስርዓቱ እድገት፣ ለህብረተሰቡ እድገት ይጠቅማል የሚል እምነት አለኝ። በዚሁ የምርምር ተቋም ወጣት ብልህ ተማሪዎችን ወጣት ፕሮፌሽናሎችን ከየዩኒቨርሲቲው ከየስራ ቦታውም እያሰባሰቡ በምርምር ላይ እንዲሳተፉ ማድረግ የአገሩንና የወደፊት የህብረተሰቡን ጉዞ በማጤን የተለያዩ የፖሊሲ አማራጮችንም በሥርዓት በመንግስት ኃላፊነት ላይ ያለው ፓርቲ አጠቃላይ አማራጮችን በማቅረብ ነጻ ውይይቶች በህብረተሰቡ በምሁር ኃይሉ እንዲካሄዱ በማድረግ እቀጥላለሁ የሚል አላማ ነበረኝ። አሁንም ካለውበት ኃላፊነት ለመሰናበት እድሉ ካገኘው በዚሁ መልክ ለመቀጠል ሀሳብ አለኝ። ተቋሙ ገና በተሟላ መንገድ የተቋቋመ አይደለም፣ ግን ላይታቸው የሚሉበት ሚያ ምኞት አንዳንድ ጓጮች አሉ ይህንን አጠናክረን በምንወጣበት ጊዜ በተመሳሳይ መንገድ ህብረተሰቡንና ሀገሬን ድርጅቴንም፣ መንግስትንም፣ አገርንም ማገለግልበት እድል አማራጭ አለን ብዬ አምናለሁ። እኔ የምታዩው ለጋሴ እንደ ግለሰብ ግለሰቦች ለጋሴ የሚለካው ለቆሙበት አላማ ምን ያህል አስተዋጽኦ አደረጉ፣ ምን ያህል ጥንካሬ የዘለቁ በሚል የሚታይ ብቻ መሆን የለበትም። ቀደም ብለህ እንደጠቀሱ ከአፍላ የወጣትነት እድሜ ጀምሮ እስካሁን የቆምኩበት አላማ አለኝ። የቆምኩበት አላማ የህብረተሰቡን የሀገሪቱን ፖለቲካ፣ የኢኮኖሚ፣ የሶሻል እድገት ትንሽ ከራመደና ወደፊት ከገፋ የእኔ ሌጋሲ ከዚህ ውጭ ተለይቶ የሚታይ አይደለም። ይሄ ጭምር የቆንኩለት ዓላማ የህብረተሰባችንን የፖለቲካ ኢኮኖሚና የሶሻል እድገት የሀገሪቱን ጠቀላይ ገጽታና እድገት በህይወት እስካለው ድረስ በጽናት በዚሁ እቆማለሁ ብያምናለሁ። የተቀበልኩት አደራ አለን። አብረውን ከወጡት ከብስል ጥሬ እንዲሉት እና በህይወት ያለም ጓዶች ተርፈናት። ብዙዎች ከጎናችን ወድቀዋል። የእነሱ ድምፅ ሁል ጊዜ ይሰማኛል። የእነሱን አደራ በህይወት እስካለው ድረስ አስፈጽማለሁ የሚል ተስፋ አለ። ይህን በቻይና፣ ካምቦዲያ፣ ደቡብ ኮሪያ፣ ላኦስ፣ ማሌዥያ፣ ሞንጎሊያ፣ ፓኪስታን፣ ሲንጋፖር እና ቬትናም የኤፌዲሪ ባለ ሙሉ ማዕረግ አምባሳደር ስዩም መስፍን፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ካሳሁን።